ትንቢተ ኤርምያስ ምዕራፍ አርባ ስድስት ስለ አሕዛብ ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። ስለ ግብጽ በኤፍራጥስ ወንዝ አጠገብ በከርከሚሽ ስለ ነበረው በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት የባቢሎን ንጉሥ ናቡከደነፆር ስለ መታው ስለ ግብጽ ንጉሥ ስለ ፈርዖን ኒካዑ ሠራዊት ጋሻ ጦር አዘጋጁ፣ ወደ ሰልፍም ቅረቡ። ፈረሰኞችም ሆይ ፈረሶችን ለጉሙና ውጡ። ራስ ቁርንም ደፍታች ደፍታችሁ ቁሙ፣ ጦርንም ሰንግሉ፣ ጥሩርንም ልበሱ። ፈርተው ወደኋላ ሲመለሱ፣ ኃያላኖቻቸውም ሲደበደቡ፣ ወደኋላቸውም ኋላቸውም ሳይመለከቱ ፈጥነው ሲሸሹ ለምን አየሁ? በዚህና በዚያ ድንጋጤ አለ ይላል እግዚአብሔር። ፈጣኑ አይመልጥም። ኃያሉም አይድንም። በሰሜን በኤፍራጥስ ወንዝ በኩል ተሰናክለው ወደቁ። ይህ እንደ ግብጽ ወንዝ የሚነሣ ውሃውም እንደ ግብጽ ወንዝ የሚናወጥ ማን ነው? ግብጽ እንደ ግብጽ ወንዝ ይነሣል፣ ውሃውም እንደ ወንዙ ይናወጣል። እርሱም አነሳለሁ፣ ምድርንም ሁሉ እከድናለሁ፣ ከተሞችንና የሚኖርባቸውን አጠፋለሁ ብሎዋል። ፈረሶች ሆይ ውጡ ሰረገሎችም ሆይ፣ ንጐዱ። ጋሻም የሚያነቡ ኢትዮጵያውያን እና የፉጥ ኃያላን ቀስትንም ይዘው የሚስቡ የሉድ ኃያላን ይውጡ። ያ ቀንም ጠላቶችን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ሰይፍ በልቶ ይጠግባል፣ በደማቸውም ይሰክራል። ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መሥዋዕት አለውና ድንግሊቱ የግብጽ ልጅ ሆይ ወደ ገለዓድ ውጪ የሚቀባንም መድኃኒት ውሰጂ መድኃኒትን ያበዛሽው በከንቱ ነው መዳን የለሽም ኃያሉ በኃያሉ ላይ ተሰናክሎ ሁለቱ በአንድነት ወድቀዋልና አሕዛብ ጒስቁልናሽን ሰምተዋል ልቅሶሽም ምድርን ሞልተዋል የባቢሎን ንጉሥ ናቡከደነፆር እንዲመጣና የግብጽን ምድር እንዲመታ እግዚአብሔር ለነብዩ ለኤርምያስ የተናገረው ቃል ይህ ነው በግብጽ ተናገሩ በሚግዶልም አሰሙ በሜንፎስ እና በጣፍናስ አሰሙ ሰይፍ በዙሪያ ያለውን በልተዋል እና ተነስ ተዘጋጅም በሉ ኀይለኞችህ ስለምን ተወገዱ እግዚአብሔር ስለ ደከማቸው አልቆሙም ብዛታቸውም ተሰናከለ ሰውም አንዱ በአንዱ ላይ ወደቀ እነርሱም ተነሱ። ከሚያስጨንቅ ሰይፍ ፊት ወደ ወገናችን ወደ ተወለድንባት ምድር እንመለስ አለ። በዚያም የግብጽ ንጉሥ ፈርዖን ሰዓቱን የሚያሳልፍ ጉረኛ ብለው ጠሩት። እኔ ሕያው ነኝና በተራሮች መካከል እንዳለ እንደ ታቦር በባሕርም አጠገብ እንዳለ እንደ ቀርሜሎስ እንዲሁ በእውነት ይመጣል፣ ይላል ስሙ የሠራዊት ጌታ እግዚአብሔር የተባለው ንጉሥ። አንቺ በግብጽ የምትቀመጪ ልጅ ሆይ ሜንፎስ ባድማ ትሆናለች ትቃጠልማለችና የሚቀመጥባትም አይገኝምና ለምርኮ የሚሆን ዕቃ አዘጋጂ። ግብጽ የተዋበች ጊደር ናት። ጥፋት ግን ይመጣል፤ ከሰሜን በኩል ይመጣባታል። በእርሷም ያሉ የተቆጠሩ ሠራተኞች እንደ ሰቡ ወይፈኖች ናቸው። የጥፋታቸውም ቀንና የመጐብኘታቸው ጊዜ መጥቶባቸዋልና ተመለሱ፣ በአንድነትም ሸሹ፣ አልቆሙምም። ከሠራዊትም ጋር ይሄዳሉና ድምፅ እንደ እባብ ይተማል። እንደ እንጨት ቁራጮችም በምሳር ይመጡባታል። ይቈጠሩ ዘንድ የማይችሉትን የድሮዋን ዛፎች ይቈርጣሉ፣ ይላል እግዚአብሔር። ከአንበጣ ይልቅ በዝተዋልና ቍጥርም የላቸውምና የግብጽ ልጅ ታፍራለች፣ በሰሜንም ሕዝብ እጅ አልፋ ትሰጣለች። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል እነሆ የኖ አሞንን ፈርዖንንም ግብጽንም አማልክቶችዋንና ነገሥታቶችዋን ፈርዖንና በእርሱም የሚታመኑትን እቀጣለሁ ነፍሳቸውንም በሚፈልጉ ሰዎች እጅ በባቢሎንም ንጉሥ በናቡከደነፆር እጅ በባሪያዎቹም እጅ አሳልፌ እሰጣቸዋለሁ። ከዚያም በኋላ እንደ ቀድሞው ዘመን የሰው መኖሪያ ትሆናለች ይላል እግዚአብሔር። ነገር ግን አንተ ባሪያ ያዕቆብ ሆይ አትፍራ። አንተም እስራኤል ሆይ አትደንግጥ። እነሆ አንተን ከሩቅ ዘርህንም ከተማረከበት ምድር አድናለሁ። ያዕቆብም ተመልሶ ያርፋል፣ ተዘሎም ይቀመጣል፣ ማንም አያስፈራውምም። አንተ ባሪያ ያዕቆብ ሆይ እኔ ከአንተ ጋር ነኝና አትፍራ፣ ይላል እግዚአብሔር። አንተንም ያሳደድሁባችሁን አሕዛብን ሁሉ ፈጽሜ አጠፋለሁና አንተን ግን ፈጽሜ አላጠፋህም፣ በመጠን እቀጣሃለሁ ያለ ቅጣትም አልተውሁም።